አቶ ዳበሳ ዋቅጅራ በሜልበርን የኢሬቻ በዓል አዘጋጅ ኮሚቴ ጸሐፊ፣ በቅድሚያ እንኳን ለበዓሉ በሰላም አደረሶ እንላለን። ማርታ፣ በጣም አመሰግናለሁ። እንኳን ሁላችንም ለዚህ አደረሰ እንላለን። እንደሚታወቀው የኢሬቻ በዓል ከገዳ ስርዓት እሴቶች መካከል አንዱ እንደሆነ ይጠቀሳል። ለመሆኑ የኢሬቻ በዓል የሚከበርበት ዋነኛው ምክንያቱ ምንድን ነው? እንግዲህ ቀለል ባል አማርኛ ኢሬቻ በእምነት ውስጥ ወይም በሀይማኖት ውስጥ እንደሚደረጉ ባህላዊ ክብር ቀን አይነት ነገር ነው እና ትርጓሜው እና ይሄ ድርጊቱ የአንድ የኦሮሞ ባህላዊ ወይም ሀይማኖታዊ ቅርጽ የያዘ ነገር ግን እንደ ሪቹዋል ነገር ነው። አሁን በአማርኛ ለምሳሌ ጥምቀት ሃይማኖት አይደለም፣ ግን የክርስትና አንዱ ባህላዊ መገለጫ ነው። የሃይማኖቱ መገለጫ አዎ፣ የሃይማኖቱ እንደ አረፋ አረፋ፣ ለምሳሌ ሃይማኖት አይደለም፣ ግን ባህላዊ መገለጫ ነው። ስለዚህ የኦሮሞ ባህልና ነገሩ ባህልና እምነት በጣም የተያያዙ ናቸው እና ከኦሮሞ ኦሮሞ ባህላዊ እምነታዊ አከባበር አንዱ ነገር ነው እና መገለጫው ነው አንድን ነገር የምትገልጭበት ነው እና ገዳ አስተዳደራዊ ስርዓት የኦሮሞ ደግሞ እምነት በዋቃ ያመልካሉ እና ይሄ ዋቃ ማለት ፈጣሪ ወይም እግዚአብሔር የምንለው ነገር ነው ይሄንን ሲያመልኩ ሃይማኖታዊ ባህሉ ምንድን ነው አንዱ እሬቻ ነው ማለት ነው እሬቻ ያንን እግዚአብሔር ላደረገላቸው ወይም ለሆነላቸው ነገር፣ ለተሳካላቸው ነገር መገለጫ ወይም ምስጋና የሚያቀርቡበት ቀን ነው እና እንደ አንድ ሃይማኖታዊ ባህል ነው የሚወሰደው ማለት ነው። የተወሰነ ቀን አለው ወይስ ይሄንን የአዲሱን አመት አዲስ ወር መስከረምን ወደ መጨረሻው አካባቢ ያሉትን ቀናቶች ይዞ ነው የሚሄደው ወይስ አንድ የተወሰነ ቀን አለው? የኦሮሞ የቀን አቆጣጠር እንደ ፈረንጆቹ የሶላር አይደለም። አሁን ፈረንጆቹ የሚከተሉት የቀን የፀሐይን ሂደት ተከትሎ ነው ካለ እንደረቀረጹት የኦሮሞ ቀደም ሲል የነበረው የቀን አቆጣጠር ሉነር ነው። ሉነር ደግሞ በጨረቃ ላይ የተመሰረተ ነው። በዛ መሰረት እነሱ ቀኑ ቆጥሮ በአመት አንድ ጊዜ ብቻ አይደለም። የባህሉ የህዝብ በዓል በአመት ሁለት ጊዜ ነው የሚከበረው። አንዱ ክረምቱ አልቆ ወደ ጸዳይ ወይ ወደ እነዚህ ይሄ ብራ የሚባለው ወደ በጋ የምንሄድበት ሂደት ነው። ሁለተኛው ደግሞ በጋው አልቆ ክረምት ሲገባ የሚከበር ነው። አሁን የምናከብረውና በብዛት የሚታወቀው ይሄ የብራ እሬቻ ነው ወይም የጸዳይ እሬቻ ነው። ብራ ወይም ደግሞ መስከረም ጠባ ወይም ደግሞ ክረምቱ አልፎ ወደ በጋ ወይ ወደ ጸዳይ መሸጋገሪያው ነው የሚታወቀው። ሁለተኛውን ቅድም እንዳልኩሽ በጋው አልፎ ክረምት ሲገባ ወደ ግንቦት መጨረሻ አካባቢ የሚከበር ነው። አሁን የኢትዮጵያ አቆጣጠርና አስተዳደር አሁን በያዘው ቅርጽ እነሱ የተከተሉት አንደኛ በራሳቸው የቀን በዓል ወይም ካላንደር መቅረዝ ስላልቻሉ መስቀል አከባበሩን ተከትሎ ነው መስቀል ይወጣና በሳምንቱ ቀጣይ እሑድ ላይ ነው የሚያከብሩት። ለምሳሌ አሁን መስቀል ሮብ ላይ ከሆነ አስራ ስድስት የሚውለው በዓሉ ደግሞ በማግሱ ሐሙስ ነው የሚከበረው። ወይም ደግሞ ሐሙስ ደግሞ የደመራ ቀን ከሆነ አርብ ደግሞ በኢትዮጵያ ቆጣጣ ጾም ስለሆነ ቅዳሜ ነው የሚከበረው። ስለዚህ ኢሁድ የሚያረጉ አለበለዛ ሳምንታዊ ኢሁድ እና ያንን የሉነር ወይም የጨረቃን አቆጣጠር ተከትሎ ነው። ይሄንን አያንቶች ይሄ ካላንደር መቁጠር የሚችሉ አያንቶች አሉ። እነሱ ናቸው ሊደ የሚያረጉት። ስለዚህ በዛ መንገድ ነው የሚሄደው ማለት ነው። በአብዛኛው የኢሬቻ በዓል ሲከናወን የምናየው ከባህር ዳርቻ ለምለም የሆኑ አካባቢዎች ነው የሚታየው እና ይሄስ ከስርአቱ ጋር የሚያገናኘው ነገር ምንድን ነው ከአከባበር ስርአቱ ጋር የሚያገናኘው ምንድን ነው? ውሃ ዳር አካባቢ የሚደረገው ለምንድን ነው? እንግዲህ አሁን በኢሬቻ ውስጥ የሚታዩ እንደ አንዱ ኤሌሜንት ተደርጎ የሚወሰደው አንዱ ውሃ ነው፣ ለምለም ሳር ነው። በተለይ የኢሬቻ ብራ ሲሆን ሳር፣ ውሃ እና ጸዳይ አበባ ምልክቶቹ ናቸው። እነዚህ ምንድን ነው? ውሃ ሕይወት ምልክት ነው። የሁሉም ነገር መሰረት አድርጎ ነው የሚወስዱ በኦሮሞ ባህል። ሳር ደግሞ የልምላሜ የሕይወት ቀጣይነትን የሚያመለክት ነው። ጸዳይ አበባ ደግሞ አዲስ ተስፋ፣ አዲስ መጪው ነገር፣ መልካም ነገር የሚያመለክቱ ናቸው። ሁሉም ተያይዞ ክረምት እንግዲህ የነበረው በድሮ አስተሳሰብ ክረምት ውሃ ሲሞላ ሰው ይቆራረጣል፣ አይገናኝም። በጣም መከራ ጊዜ ነው፣ ከባድ ጊዜ ነው። ያንን ከባድ ጊዜ አልፎ ይሼ ተደረሰበት ሁሉ ነገር ጥሩ ወደ ሆነበት ተሸጋግሮ ሰው የሚገናኝበት ነው እና እነዚህ ነገሮች ይዞ ወንዝ ዳር ይሄዳሉ። ምንድን ነው የዛ ጊዜ ወንዙ አንዱ ሬቻን የሚያከብሩት ይሄ ወንዝ ሞልቶ ተቆራርጤን ነበረ። ወንዙ ካለፈ በኋላ ያለፈው የሞተን ሞተ የተረፈም ተገናኝ በሚል እነሱ እግዚአብሔርን መልካም ምስጋና ያቀርባሉ። ለዚህ ያበቃህን ብሎ ያቀርባሉ እና መነሻቸው የሚሉት በብራ ላይ ይሄ ወንዝ አቆራርጦ ነበረ። አሁን ሴት ደግሞ ተገናኝ ብሎ ያንን ያከብራል። ሁለተኛው ሲከበር ደግሞ በጋ ሲሆን በጋ በጣም ኃይለኛ ድርቅና ችግር ያለበት ጊዜ ነው። ያንን አልፎ እንደገና ዝና በሚመጣበት ጊዜ የት ይሄዳሉ? ወደ ተራራ ይሄዳሉ። ተራራ ሲሄዱ ተራራ አካባቢ እርቅ ነገሮች አሉ። እግዚአብሔር ሆይ ይሄንን በጋ ያሳለፍከን ወደ ቀጣዩ ክረምት ደግሞ በሰላም አሸጋግራን ስል ክረምቱ ከባድ ነው እንዲያርግልን ብሎ ጸሎት አረጋሉ። ምርቃት አረጋሉ የተለያዩ ምዝጋናቸውን ያቀርቡ። ከዛ ይሄን ድርጊት ያደርጋሉ። ዋናው እንደ ምልክት የሚወሰዱ ናቸው። ሁሉ ቦታ ላይ እንደ ማሳያ፣ ወንዝ አካባቢ የብራ ነው። በቋንቋ ራሱ እሬቻ መልካ ነው የሚባለው። መልካ ማለት ወንዝ ዳር የሚደረግ እሬቻ ነው። ግንቦት ላይ የሚደረገው ደግሞ እሬቻ ቱሉ ይሉታል። ቱሉ ደግሞ ተራራ ነው። እንግዲህ አሁን እነቱ እና ባህሉ በጣም የተያያዘ ነው። ሰው ሲባል፣ ህዝብ ሲባል፣ እንግዲህ ኦሮሞ ህዝብ ሲባል እምነት አለው፣ ባህል አለው፣ ሪቹዋል ነገሮች አሉት። እነዚህ ነገር የተያያዙ ናቸው። በጣም ዲፕ ናቸው ከናቹራል ኔቸር ጋር የተያያዘ ስለሆነ ያንን ይዞ ነው የሚሄዱ እና መልካም ነገሩ አንደኛ ሰውና ሰው ግንኙነት አረጋሉ፣ ተፈጥሮ ጋር ግንኙነት አረጋሉ። ተፈጥሮ ከሌለ ሰው አይኖርም፣ ሰው ከሌለ ተፈጥሮ አይኖርም። ኮኤግዚስታንስ በሰላም አብሮ ስለመኖር ነው እና ፈጣሪም በዛ መንገድ ደግሞ የእሱ ስራ ነው። የእሱ ተፈጥሮአዊ ድርጊቶች ሰው የሚደርስበት አይደለም። ምስጢሩ ከባድ ነው። ይሄንን ነገሮችን ነው እዛ ላይ የሚያቀርቡት። አብሮ ከመኖር ከመከባበር ሪሌሽንሽፕ የግንኙነቶቹ ላይ ያተኮሩ ናቸው። ነገሮችን ደግሞ የነበሩት ትውፊት ወይም ደግሞ ታሪካዊ ነገሮችን ወደ ጄኔሬሽን ወደ ማስተላለፍ ላይ ያተኩረ ነው። በዚህ መንገድ ነው የሚያደርጉት። በኢሬቻ በዓል ላይ አለባበሱ፣ የተለያዩ ምግቦች ይቀርባሉ። ምግቡም ከቀለም ጋር የሚገናኝ ነው። የተለያዩ ቀለማትን ይዘውን የሚቀርበው ውበት የሚገለጽበት ነው። ቃል ኪዳን የሚገባበት ነው። እንዲሁም ደግሞ ይቅርታ የሚደረግበት ነው። ለወደፊቱ መልካም ነገር እንዲመጣ የሚለማመኑበት ነው የሚሉ ጽንሰ ሀሳቦች አሉት እና እነዚህን በማስፈጸም ደረጃ የሴቶች ድርሻ ምን ይመስላል? የወንዶች ድርሻ ምን ይመስላል? አንዱ እና ትልቁ እሴቱ እሬቻ ላይ የተቀያየምሻቸው ሰዎች ካሉ እንኳን ወይም ግለሰብ ካለ በውስጥሽ ይቅርታ ማድረግ አለብሽ። ምንድን ነው መንፈሳዊ ኮንሴፕቱ? አንቺ ይቅርታ ይቅር ሳትይ እግዚአብሔር ይቅር ሊሊ አይችልም ወይም ሊልሽ አይችልም ነው። ስለዚህ ወደ የምትሄጂው እዛ ቦታ ላይ ሄደሽ እርቻ ስታደርጊው ለፈጣሪ ምዝጋና ለማቅረብ ነው ምዝጋና ስታቀርቢ ደግሞ ውስጥ ኔጌቲቭ ኤነርጂ ወይም ደግሞ እንደዚህ አይነት ይሄ የሚረብሹ ነገሮች ውስጥ እሺ ካለ እግዚአብሔር አይሰማሽም የሚል አስተሳሰብ ስላለ እያንዳንዱ ሰው በቤቱ እያለ ሳይገናኝ ይቅር ይላል ላጠፋው ነገር ይቅር እንደሚለው ላስቀየመው ሰው እንደሚለው ቂም የያዙትን ነገሮችን ነገር ሪሙቭ አድርጎ ነው የሚሄደው እና ያንን ካደረግሽ እግዚአብሔር ይሰማል አራራ ይሉታል። አራር ማለት እርቅ ማለት ነው። ይሄንን ካላደረሽ አይሰማሽም። መንገዱ ዝግ ይሆናል። ውስጥሽ እግዚአብሔር ያለ ስለሚባለው ነው። ስለዚህ አንዱ መገለጫው እያንዳንዱ ሰው ከቤቱ ሲወጣ ይቅር ብሎ ነው የሚወጣ። ይቅር ማለት የእርቅ መነሻ ነገሮች ናቸውና እና ቀጥሎ ያለው ሰላም ነው የሚሰፍኑ ይቅር ስትዩ ሰላም ይሰፍናል። እንድጎሉ ሰላም ነው። ከዛ እግዚአብሔር ደግሞ ላደረገልሽ ተመሰግኛለሽ። ቀጣይ ደግሞ ወደፊት ለምትሄጂበት ሂደት ደግሞ እግዚአብሔር እንደገና ተሳካ እንዲሆንልሽ ትመኛለሽ ወይም ትለምኛለሽ። ሶ በዚሁ ሂደት ውስጥ እሬቻ ላይ የሴቶች የመጀመሪያ ሮል ማሬዎ ብሎ መንገድ ይከፍታሉ። ሁሉንም የሚመሩ እነሱ ናቸው። እነሱ ካልመሩ ሙሉ አይሆንም። አባቶች ስራቸው እዛ ላይ የሴቶች እንዳልኩሽ መለመን ነው መምራት ነው ኃላፊነት ወስዶ ከፊት መሄድ ነው። እነሱ ግንባር ሆኖ ነው ተሳታፊ የሚሆኑት። ሁሉ ነገር በነሱ መንገድ ነው የሚሳካ የሚል እምነት አለ። የአባቶች ከኋላ ነው የሚሆኑት። አባቶች ልጆች በመሀላቸው ወይም ከእናቶች ቀድሞ ይገባሉ። አንዳንድ ጊዜ ደግሞ ልጆች ከኋላ ይሆናሉ። እንደየ ቦታ እና አካባቢ ነው። አባቶች ሮላቸው ምርቃት ማድረግ ነው፣ ማስተማር ነው። የአባቶችን ሮል ወይም የኢልደሮች የአባቶቻችን ሚና ምን እንደሆነ ማሳየት ነው። አሁን አንዱ ቅድም እንዳልኩሽ ያስተምራሉ፣ ይመርቃሉ። እነዛ ደግሞ እናቶች ደግሞ ማሪዮ በሚል ይሄ እግዚአብሔርን የሚያወድሱ ቃሎችን በመጠቀም እየመሩ እዛ ቦታ ያደርሳሉ። ከዛ በኋላ እንደየግለሰቡ ሰው የመሰለውን ያደርጋል ማለት ነው። ዋናው ነገር ሳሩን ይዞ ውሃውን ይነካሉ። ይሄን ውሃ ታሳጠን፣ ህይወትን ቀጣይ አድርግልን ብሎ ጸሎ እንትናቸው ያደርጋሉ። ሪቻሉን ያደርጋሉ። ግን ሲመለሱ ከዛ በኋላ ሃይማኖት፣ እምነታዊ፣ ሃይማኖታዊ ባህሉ ያልቃል። ካለቀ በኋላ ጭፈራ ነው የሚሆነው። ልክ አሁን እንደ ጥምቀት ማለት ነው፣ ቀለል ባለ ቋንቋ ለሌሎች እንድገባ ጥምቀታውን ታቦቱ ሲሄድ ዛጋ ሁሉ ነገር እስክደረግ ድረስ ሃይማኖታዊ ይሆንና ያ ድርጊቱ ሲያልቅ ወደ ጭፈራ ወደ ባህሉ ይሆናል። ይህ ሙሉ በሙሉ ሃይማኖት ሆኖ ጽንፍ ወጣ አይደለም። እንደገና ባህላዊ ሴትም እንትን አድርጎ ይሄ የዳንስ የምናምንም ብቻ አይደለም ህይወትን የተቀላቀለ ሀርሞናይዝ ያደረገ ስርዓት ነው ማለት ነው። እና ሁሉ አቀፍ ነገር ነው። ለዚህ ነው አብዛኛው ሰው ለምሳሌ ባህሎ እምነቶ ብሎ ክርክር ይገባሉ። ነገር ግን ሃይማኖት አይደለም። ትልቁ ነገር የሃይማኖቱ ባህላዊ መገለጫ ወይም የሃይማኖቱ አከባበር ነው ማለት ነው። እንግዲህ እንደሚታወቀው እዚህ አውስትራሊያም የሚገኙ የኦሮሞ ብሔር አባላት የኢሬቻን በዓል ማክበር ከጀመሩ ቆይተዋል። አቶ ዳበሳ በዚህ አከባበር ላይ ሲሳተፉ እንደነበረ ይታወቃል። እዚህ የአውስትራሊያ ውስ አከባበር ምን ይመስላል? ዘንድሮ ኢትዮጵያ ከመከበሩ በፊት ቀደም ብላችሁን ያከበራችሁትና ና እዚህስ በዓሉ እንዴት ነበር የተከበረው? በኢትዮጵያ የሚደረገው ባህላዊ አከባበሩን ስርዓቱን ይዞ ነው ወይ እዚህስ የሚከበረው? አ አዎ ትንንሽ ለውጦች አሉ። ነገር ግን በዋናነት የዛ በዓሉ መገለጫ የሚባሉትን ማድረግ የምንችለውን እየተጠቀምን ነው እዚህ የምናደርገው። እዚህ ሀገር ከተጀመረው አሁን በዚህ ዓመት አስራ አምስተኛ ዓመቱን ያሳለፈው እኛ ከበር ነው በፈረንጆቹ አቆጣጠር መስከረም አዘጠኝ ባለፈው እሁድ ነው እዚህ ቦታኒክ በርዎች ቦታኒክ ጋርደን የሚባለው ቦታ ላይ ነው። ምንድን ነው ልዩነቱ? እዛ ሀገር ቤት አባ መልካ የሚባሉ አሉ። በአካባቢ የሚታወቀ የመልካው ባለቤት ወይም አንጋፋ ወይም የሚመርቆ መሪ አለ እዛ እኛ ሀገር ማለት ነው። መልካው ባለቤት ስላለው በየቦታ ያሉት ማለት ነው። እዚህ ሀገር አባ መልካ የለን ምክንያቱም ከሌላ ሀገር ስለመጣን። እኛ ያለን ኢልደሮችን ነው የሃይማኖታዊም የባህላዊ መራቂዎች ነው እና ያንን የሚመሩ እናቶች የሚመሩ አባቶች አንጋፋዎች ናቸው፣ ያሉን እንጂ አባ መልካ የለን። ምንደኛ ሀገር ማለት ነው። ሁለተኛ እዚህ ስናከብር እዚ ሀገር ያለውን ባህል አቀላቅሌ ነው የምንጠቀመው። ምክንያቱም ከሌሎች ጋር ስለምንኖረው ሃርሞናይዝ አድርጌ ነው የምንጠቀመው። ይሄንን ለምን እንደምናከብር ምንድን ነው ለምሳሌ አሁን እኛ ማንነት ላይ ብቻ እናቶክር። እኛ ሀገር ማንነት ላይ ፎከስ ሊያደርጉ ይችላሉ። እዚህ ሀገር እኛ በእንግሊዘኛ እንጠቀማለን። የፈረንጆችን ምግብ እንበላለን። በርብሴ እናደርጋለን። ሁሉ ነገር የራሳችን እንጠቀማለን። ዳይቨርሲቲውን አኮሞዴት አርጌን ነው። ይሄን ለምንድን ነው የምናደርገው? እዚህ የተወለዱ ልጆቻችን የአውስትራሊያንም ቫሊዎችን እያከበሩ የኦሮሞንም እዛ ከዛ ሀገር ያመጣንንም እየተጠቀሙ አብሮ እንዲኖሩ ነው የምናደርገው። እንድስማሙ ነው እንጂ ለየት ያለ የኦሮሞ ብቻ እንዲሆን ሳይሆን የሀገሪቱንም ስርዓቶችን ወስደን የራሳችንም ከዛ ጋር አዋሂደን ነው። ትልቁ መድረኩ መገናኛ ይሆናል ማለት ነው። ሰው በተለያየ ነገር ብዙ ተራርቆ ነው ያለው። በዚህ ሰበብ አንድ በአመቱ ልክ ጊዜ ይመጣል፣ አንድ ጊዜ ይገናኝና ከዛ በኋላ የሀገሩ ያለውን ኢንፎርሜሽን ይለወጣል፣ ሀገሩ ያለው ልብስ ይለብሳል። አዳዲስ ልብሶች ይወጣሉ። ቅድም ያነሳሻቸው ለምሳሌ መገለጫ የምንለው ልክ እንደ ጥምቀት እንደ በዓሎች የምታወቀው ባህላዊ ልብስ ይለበሳል። ባህላዊ ልብሶች ደግሞ አንዳንዴ እንደ ፋሽን ሆኖ ይቀየራሉ። ሰው እንደ የግለሰቡ ቴስት ነው የሚሆኑ አንድ ፎርሙላ የለውም። ሰው የመረጠው ልብስ ይለብሳል። እዚህም እንደዛ ነው። ከኢትዮጵያ ከኦሮሚያ አስመጡና ልብሳቸውን ለብሶ ይገኛሉ። የኦሮሞ መገለጫ የተባሉትን ከለሮች ይጠቀማሉ። የአባገዳ ይሁን የኦሮሞ ነጻነት ባንዲራ ይሁን እነዚህ ነገሮች ሰዎችን ሙሉ ያደርጋቸዋል። የምትፈልጊ ነገር ሲታገኝ ማለት ነው። በሙሉ ያደርጋቸዋል፣ እንዲከባበሩ ያደርጋቸዋል፣ ማርጂናላይዝ እንዳይሆኑ ያደርጋቸዋል። ሰው የፈለገውን ሲያደርግ ሁል ጊዜ እርካታ ይሰማዋል፣ ደስታ ይሰማዋል። የእኛ አላማ ያለው ሰው ጥግ ላይ እንዳይገፋ እንዳይረሳ፣ ወጣቱም ደግሞ ባህሉን እንዳይረሳ፣ አባቶቻችንም እዚህ ሀገር ያለው ሲስቴም እንዳይረሱ ነገሮችን ማገናኘትና የሀገራችን መንፈስ አንለቅ እንድንቀጥል ለማድረግ ነው። እና እነዚህ እሴቶች እንደተጠበቁ ነው። አንዳንድ ጊዜ እኛ እነዚህ ሰብዓዊ መብት ጥሰቶችም ሀገር ቤት ሲኖር እዚህ በዛ ምክንያት አድርገን ያ ነገር እንዲቆም ጥያቄ እናቀርባለን፣ ተቃውሞችን እናሰማለን። እነዚህ ነገሮችን እንጠቀማለን ማለት ነው። ምክንያቱም ሰው ሲገናኝ ድምፁ ይሰማል፣ አንድ ላይ ይሆናል። የዚህ ሀገር ኤምፒዎችን የተለያዩ ኦርጋናይዜሽን፣ የዜጎችንም እንጋብዛለን። ኢትዮጵያ ውስጥ ያለው ኦሮሞ ይሄ አይ ባህል እንዳለ እናስረዳቸዋለን። ከክላይሜት ቼንጅ ጋር እናያይዛለን። ለምሳሌ የግንቦት ላይ የምናከብረው ዛፍ ከሉ ነው። ሁሉ ጊዜ መሪ ሀሳቡ ዛፍ ከሌለ ሕይወት የለም ስለሚባል ዛፍ ሲከሉ እንላለን ጋር ደግሞ ዓለም አቀፋዊ ኮንሴፕት አለው ማለት ነው። ከዚህ ከክላይሜት ቼንጅ ጋር እያያዛን ይሄ ይሄን ነገሮች ከኛ ሀገር ለሌሎች ማስተላለፍ ማለት ነው። ዝም ብለን ከሀገራችን የወጣን ባዶ ዜጎች አይደለንም። ባህል አለን፣ ማንነት አለን፣ የምናስተምረው የራሳችን የሆነ እሴቶች አለን ብለ እናስተምራለን። ሲያዩ በጣም ደስ ይላችኋል እነሱ በጣም ነው የማመሰግነው አቶ ዳበሳ ዋቅጅራ በሜልበርን የኢሬቻ አዘጋጅ ኮሚቴ ጸሐፊ ከም በአል በድጋሚ ከኤስ ቢ ኤስ ጋር ለነበረን ቆይታ በጣም ነው የምናመሰግነው እንም እድሉን ስለሰጣችሁ በጣም አመሰግናለሁ ማርታ በእውነቱ እኛ በያልንበት በተለያይ ጄኔሬሽን የእኛን ሀገር መልካም ነገሮችን በማሳየት ይሄ የነበረውን ገጽታችን ማሻሻል አለብን። ምክንያቱም ኢትዮጵያ ሲሉ ሰዎች በብዙ መንገድ ረሃብ፣ ድር እንደዚህ ነገሮች ነው የምትዘምላቸውና መአት መልካም ነገሮች አሉ። ቅድም እንዳልኩሽ ዛፍ ትከሉ ብለን ብናስተምር አንድ መልካም ነገር ነው፣ ይማራሉ። እርቅ ነው የእርቅ ዳይቨርስቲ የሆነ ሶሳይቲ ውስጥ ያለው እርቅ የሚያመጣ እሴት አለን ስንል እና ብዙ ነገሮች አሉ። ኢትዮጵያ ውስጥ ደቡብ አለ፣ ምስራቅ አለ፣ ምዕራብ ሰሜን፣ ተነግሮ የማያልቁ መልካም ነገሮች አሉ። እያንዳንዱ ሰው በኔጌቲቭ ነገር ኤነርጂውን ከሚያጠፋ በዓመት አንድ ጊዜ አስርም ይሁን ሀያም ይሁን በሀገር ውስጥ ያለው መልካም ነገር ይዞ አንድ ቦታ ተሰብስቦ ሜዳ ላይ ፕሌይ ግራውንድ ላይ ሄዶ ቢያሳይና ያንን ቀርጾ ሚዲያ ላይ ሶሻል ሚዲያ ላይ ቢለቅ መልካም ነገር ከኛ ጋር የእኛን ሀገር መልካም ነገር ይማራሉ። ስለዚህ እኛ ሁል ጊዜ ይሄ ነጌቲቭ ነገር የምናራግብ መሆን የለብንም። ስራ መስራት አለብን። የምንሰራው ደግሞ ሀገራችንን፣ ህዝባችንን፣ ማንነታችንን ከፍ የሚያደርግ ሰውነታችንን ከሌሎች ደረጃ ላይ ከፍ የሚያደርግ ላይ ትኩረት እንድናደርግ በዚሁ አስተላልፋለሁ። ኤስቲቤስ ሁል ጊዜ መልካም ነገሮችን እንዲህ እየተከታተላችሁ ስለሚዘግቡ በጣም ደስ ይለኛል። እግዚአብሔር ይባርካል። እናንተንም ይሄ በዓል ለእናንተም መልካም በዓል የብልጽግና እንዲሆን ምኞቴን አስተላልፋለሁ። እሺ እንግዲህ እኛም ተቀብለናል። እናመሰግናለን። መልካም ጊዜ አቶ ዳበሳ፣ በጣም አመሰግናለሁ። ታንኪዩ ባ